አሸናፊው የክርስቲያን ኑሮ ምዕራፍ 13 የድል ፍሬ ኢያሱ 11 23 እግዚአብሔርም ባሪያውን ሙሴን እንዳዘዘው እንዲሁ ሙሴ ኢያሱን አዞት ነበር። እያሱም እንዲሁ አደረገ። እግዚአብሔር ሙሴን ካዘዘው ሁሉ ምንም አላስቀረ። እያሱም ያን ምድር ሁሉ ተራራማውን፣ ደቡቡንም ሁሉ፣ የጎሶምንም ምድር ሁሉ ቆላውንም አረባንም፣ የእስራኤልንም ተራራማውና ቆላውን ያዘ። እስከ ሴይርም ከሚያወጣው ሆና ከሆነው ተራራ ጀምሮ ከአርሞኔም ተራራ በታች በሊባኖስም ሸለቆ ውስጥ እስካለው እስከ በአልገዴ ድረስ ነገስታቶቻቸውንም ሁሉ ይዞ መታቸው፣ ገደላቸው። ኢያሱም ብዙ ዘመን ከነዚህ ነገስታት ሁሉ ጋር ይዋጋ ነበር። በገባዖን ከሚኖሩ ከእስራኤላውያን በቀር ከእስራኤል ልጆች ጋር እርቅ ያደረገች አንዲት ከተማ አልነበረችም። ሁሉን በሰልፍ ያዙ። እግዚአብሔር ሙሴን እንዳዘዘ ያጠፋቸው ዘንድ ሞገስንም እንዳያገኙ ፈጽሞም እንዲያጠፏቸው ከእስራኤል ጋር ይጋጠሙ ዘንድ ልባቸውን እንዲያደነድኑ ከእግዚአብሔር ዘንድ ሆነ። በዚያን ጊዜም ኢያሱ መጣ፣ ከተራራማው አገር ከኬብሮን፣ ከዳርቤም፣ ከአናቢም ከእስራኤልም ከተራራማ ሁሉ ከይሁዳም ተራራማ ሁሉ የኤነ ቅን ልጆች ገደለ። ኢያሱም ከከተማዎቻቸው ጋር ፈጽሞ አጠፋቸው። በጋዛ በጌትም፣ በአዛጦንም ጥቂቶች ቀሩ እንጂ በእስራኤል ልጆች ምድር ከኤነ ቅን ልጆች ማንም አልቀረም። እግዚአብሔርም ለሙሴ እንደ ነገረው ሁሉ ኢያሱ ምድሪቱን ሁሉ ያዘ። ኢያሱም ለእስራኤል እንደ ክፍላቸውና እንደ ነገዳቸው ርስት አድርጎ ምድሪቱን ሰጣቸው። ምድሪቱም ከሰልፍ አረፈች። ኢያሱ ምዕራፍ 11 15 እስከ 23 መጽሐፈ ኢያሱ ምዕራፍ 11 በምድረ ከነዓን የእግዚአብሔር ህዝብ በአንድ ሆነው መዋጋት ያቋረጡበትን ጊዜ ይነግረናል። ድሎቻቸው ደምሳሾችና አውዳሚዎች ነበሩ። ጠላቶችም ምንም እስካሁን በምድሪቱ ቢኖሩም እስከ እንኳ ተመተው ተበታትነዋል። እግዚአብሔርም መላዋን ምድር ለእሱ ሕዝብ ሰጠ። ብዙ ገና የሚያዙ ክፍል ሀገሮች የሚያዙ ክፍል ሀገሮች ቀርተዋል። ነገር ግን ከወጓቸውና ካባረሯቸው ሕዝቦች ያገኙትን ምድር እያንዳንዱ ነገር እንዲወርስ ተሰጥተዋል። እያንዳንዱ ነገድ ርስቱን ለመውረስ በህብረት ተዋግቶ በተማረው የጦር ስልት ለየቀሉ መስራት አለበት። ሕዝቡ ይህን ለማድረግ አለመቻላቸው የእግዚአብሔርን ጉድለት ኃይል ጉድለት አያሳይም ነገር ግን እያሱ በመካከላቸው ያካፈለውን ሊረከቡና ሊጠብቁት ባለመቻላቸው ነው። እጅግ በጣም ጠቃሚ ነገር እንዲነግራችሁ ትንሽ ረጋ ልበል። ስንቶቻችሁ ልታስታውሱት እንደምትችሉ አላውቅም። የምንማረው እያንዳንዱ የከበረ እውነት ሁሉ በሃይማኖት በልባችንና በሕይወታችን መሰረት መስራት አለበት፤ አለበለዚያ የምናደርገው ፍሬ ቢስ ይሆናል። ለልባችን የምንቀበላቸው በረከት የመንፈስ ግለትና ሞቀታ ይህን መጽሐፍ ከዘጋን ከአምስት ደቂቃ በኋላ ተረስተው እንዳልቀሩ ይሆናሉ፣ እንዳልነበሩ ይሆናሉ። ከእግዚአብሔር ጋር የሚራመድ መናኝ ጌታውን መናኝ ጌታውን ፊት ለፊት እስኪያይ በክርስቶስ አሸናፊነት ኃይል የሚራመድ ሰው ነው። ጸጥ ያለ ስፍራ ይፈልግና እግዚአብሔር እዛ የሚናገረውን ያሰላስላል። ለተቀበለውም እውነት ሁሉ እዚያው ለእግዚአብሔር ምስጋና ያቀርባል። እግዚአብሔርን በኢየሱስ ክርስቶስ ለቤተ ክርስቲያኒቱ ሁሉ በማጠቃለል አንድ አካል አድርጎ የሠራላትን እዚያ ሆኖ በግል ሕይወቱ ይቀበላል። የመስቀሉ ድል ሁሉን ደራሽና ደምሳሽ መሆኑ የማይካድ እውነት ነው። ነገር ግን አንድ ሰው ከዚያ ድል በግል ኑሮው ሊረዳውና ሊያገኘው የሚችለው በሃይማኖት የተቀበለውን ያህል ብቻ ነው። በዚህ ዘመን ለቤተ ክርስቲያኑና ለሕዝቡ ከእሱ ጋር በአንድ ሀሳብ የሆኑትንና ያለ ጸጋውም በራሳቸውና በሚሰሩት ሁሉ ጎደሎ መሆናቸውን የተገነዘቡትን ሰዎች እግዚአብሔር ያስነሳልን። የድር ፍሬ ምን እንደሆነ እንዳሳይህ እፈልጋለሁ። እርሱም በኢያሱ ምዕራፍ 11 ቁጥር 23 ታገኛለን። ኢያሱ ምድሪቱን ሁሉ ያዘ። ኢያሱም ለእስራኤል እንደ ክፍላቸውና እንደ ነገዳቸው ርስት አድርጎ ምድሪቱን ሰጣቸው። ምድሪቱም ከሰልፍ አርፍ አረፈች። ኢያሱ ምድሪቱን ሁሉ የያዘ ውጊያው ተፈጸመና ድሉ ተረጋገጠ። ኢያሱም ርስት አድርጎ ምድሪቱን ሰጣቸው። ወስደው እንደሆን ወይም አልወሰዱ እንደሆን በሃይማኖት ወጥተው ሄደው የጣርስታቸውን መርከብ የህዝብ የራሳቸውን ፈንታ ነው። ምድሪቱም ከሰልፍ አረፈች። በአንድ ክርስቲያን ኑሮ ውስጥ የሚደረጉ መጋደሎች ምንጮቻቸው የሚከተሉ ናቸው። ከእግዚአብሔር ጋር በአንድ ሀሳብ አለመሆን፣ ከእግዚአብሔር ጋር አለመታረቅና ከእግዚአብሔር ፈቃድ ውጭ የሆኑትን ነገሮች በውስጣችን እንዲኖሩ ማድረግ ናቸው። እንዲህ ማድረግ ከሰማይ ማለት ከእግዚአብሔር ጋር መታገልና መዋጋት ነው። አንድ ሰው መታዘዝ ሲጀምር በዚያኑ ጊዜ ከውጊያ ያርፋል። በጌታችን በኢየሱስ ክርስቶስ ሕይወት የነበረውን የድል ፍሬ እስቲ ተመልከት። ምድሪቱም ከሰልፍ አረፈች። የአንድነት የሽርክናና የመተባበር ሥራ አበቃ ድል ተገኝቷል። ይህ የምንናገረው ሁሉ በመጽሐፈ ኢያሱ በአዲስ ኪዳን መጻሕፍት ያለውን የሐሳብ ትርጉም ህብረት ለመግለጽ ያህል ነው። በእግዚአብሔር ቃል ውስጥ ተሰራጭቶ ያሉትን እያንዳንዱን አእምሮት ለማጥገብ የሚችሉትን መግለጫዎች እንከተላለን እንጂ የአፍ ታሪክ ወይም ልበወለድ ወሬ የምናጠና አይደለም። ምድረ ከነአንን መውረር መውጋትና ማሸነፍ በክርስቶስ ሞት ትንሣኤና እርገት የሚመሰል የብሉይ ኪዳን ታሪክ ነው። ስለ እርሱም ወደ ዕብራውያን ሰዎች እጻፈው የሚለውን እንዲህ ነበር፣ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ዕብራውያን አንድ ሶስት። በመላው መጽሐፈ ኢያሱ ምድረ ከነአን በአዲስ ኪዳን ትምህርት በጌታችን በኢየሱስ ክርስቶስ በእርሱ በእርሱ በራሱ የሚገኘው ርስት ምሳሌ መሆኑን እንረዳለን። ምድሪቱ ለእስራኤል የነበረችውን ሁሉ ክርስቶስ ራሱ ለእናንተና ለእኔ ነው። ምድሪቱም ከውጊያ አረፈች። ኢየሱስም በሰማያት በግርማው ቀኝ በከፍታ ተቀመጠ። ድሉ ተገኝተዋል። ምድሪቱንም ሁሉ ያዘ። በዓለምም ሆነ በሰማያት ስፍራዎች እንኳ ቢሆን የመስቀሉ ድል በመጨረሻው ያልገለጠባቸው የዲያብሎስ ግዛቶች የሉም። በተፈጠረው ጠቅላላ ዓለም ወይም ዩኒቨርስ ውስጥ በቀራኒዮ ምክንያት ክርስቶስ ጌታና ንጉሥ ሆነ። በምታይና በሚጨበጥ ነገር ብቻ የሚያምኑ የማቴሪያሊስት የኮሚኒዝም ግስጋሴ ያለ ኢየሱስ ክርስቶስ ፈቃድ አንዲት ስንዝር ልራመድ አይችልም። እርሱ የሁሉ ጌታ ነው። የተወደዳችሁ ክርስቲያን ጓደኞች ሆይ በድል ወገን መሆናችሁን ማወቅ እንዴት ያለ ሀሌሉያ ለልባችሁ ያመጣ ይሆን? ኢየሱስ ድል ካደረገ በኋላ ለሚያምን ለእያንዳንዱና ስጦታውንም በሃይማኖት ለመቀበል ለተዘጋጀ እግዚአብሔር ልጅ የመስቀሉን ድል ሊያካፍልና ሊሰጥ ወደ ሰማይ ያረገ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ገኝ ተቀመጠ። ንጉሳዊ እረፍት ነው። ስለዚህ ስለ ጌታ ኢየሱስ እረፍት ለጥቂት ጊዜ እንድታስብ እፈልጋለሁ። ምን አይነት እረፍት ነው? በእውነቱ ከድካም የተነሳ የተደረገ እረፍት አይደለም። አንተና እኔ የምንቀመጠው ስደክመን ነው። ኢየሱስ ክርስቶስ ለራቱ ለራሱ አልሰሰተም ደግሞም አልፈራም። የእሷ ኗኗር የማያቋርጥ ትግል፣ እንቅልፍ ነሽ ትጋት፣ የመሬር ሐዘን፣ የጌተ ሰመኔ ጣርና የሰው ኃጢአት ፍዳ፣ ከባድ ሸክም የተሞላ ኑሮ ነበር። ነገር ግን ከእነዚህ ነገሮች ያደከመው አንዳች ስንኳን ነበረም አልነበረም። የስንፍና የታካችነት ወይም የሥራ ፈትነት ረፍትም አይደለም። ምክንያቱም የማርቆስ ወንጌል የመጨረሻ ቁጥሮች እንዲህ ይላሉ እርሱም እነርሱም ወጥተው በየስፍራው ሁሉ ሰበጉ፣ ጌታም ከእነሱ ጋር ይሰራ ነበር። ማርቆስ 16 20 የእርሱ እረፍት የመርካት የማሟላትና የመጥገብ እረፍት ነው። ዙፋኑን ትቶ ክብሩን አውልቆ አስቀምጦ ራሱን ስለ ኃጢአታችን መሥዋዕት አድርጎ በማቅረብ ኃጢአትን አልደመሰሰምኒ ተፈጸመ ብሎ አልጩኸምኒ አሁንም ክቡር ጌታችን ከድካም ወይም ከስራ ፈትነት ሳይሆን በቀራኔው በፈጸመው ሥራ መንፈሱና ልቡን አውረክቶ የመሟላት እረፍት አርፏል። የመስቀሉ ፍሬ የሚሰበሰብበትን ያን ቀን እየተጠባበቀ በሰላምና በጸጥታ የተረጋገጠ እረፍት ያደርጋል። በተፈጸመው የደህንነታችን ሥራ ላይ አንዳች ነገር መጨመር ከቶ አይቻልም። የመስቀሉ መስዋዕት ለዓለም ደህንነት ፍጹም በቂ መሆኑን ስላረጋገጠ ጌታችን በሰማያዊ ስፍራ ተቀመጠ። ዕብራውያን 10 12 እንዲህ ይላል፣ እሱ ግን ስለ ኃጢአት አንድነት መሥዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። እግዚአብሔር ለጽድቅ የሚጠይቃቸው ነገሮች ሁሉ እርሱ በሚፈልገው አይነት ተሟልተው ተፈጸሙ። እግዚአብሔር ለኃጢአት ፍርድ የመዘዘው ሰይፍ ወደ አፎቱ ተከተተ። እንግዲህ ዛሬ በክርስቶስ ኢየሱስ ለሚያምኑና ለሚከተሉ አሁን ኩነኔ የለባቸውም። የኃጢአታችን ዕዳ የተከፈለው አሁንም የሚከፈለው በምግባራችን ወይም በቅዱሳን ሰማዕትነት መላእክት በኩል አይደለም። ክርስቶስ አንድ ጊዜም አልሟልቶ ከፍሏል። የመድኃኒታችን እረፍት፣ የሰላምና የጸጥታ እረፍት፣ የትክክለኛ ሚዛን እረፍት፣ የተከናወነና የተፈጸመው በቂ አጥጋቢ ስለሆነ የማረጋገጫ እረፍት፣ የመርካት ተፈጸመ ስራ እረፍት ነው። ለእያንዳንዱ ሰው የነፍስ ደህንነት የሚያስፈልገው ሁሉ ተደርጎ ተፈጽሟል። የሚጨመርበት ወይም እንድንቀበለው የሚፈለግብን ችሮታ የለም። ስለዚህ ጌታችን በእረፍት ተቀመጠ። ጌታችን ኢየሱስ አሁን በተቀመጠበት ስፍራ ሆኖ ተፈጥሯችንን እንደሚሸከም መገንዘብ አለብን። ወዳጆቹ ለሆኑ የሰው ልጆች ስል እንደ ሰው ሆኖ እዚያው ተቀምጧል። እኔና አንተም በእርሱ ሆነን ከእርሱ ጋር ያለን እረፍት እንድንካፈል እግዚአብሔር ፈቃድ ነው። ለኤፌሶን ሰዎች በምዕራፍ ሁለት ቁጥር ስድስት ጽፍ የሐዋርያው ጳውሎስ ሐሳብ ይህ ነበር። ከእሱም ጋር አስነሳን በክርስቶስ ኢየሱስን በሰማያዊ ስፍራ ከእርሱ ጋር አስቀመጠን። የተወደዳችሁ ክርስቲያን ወዳጆች ሆይ የደህንነታችን ዓላማና ፍሬ ነገር የሆነ የክርስቲያን ኑሮ ደስታና የልብ ተመስጦ በሞቱ በትንሣኤውና በእርገቱ ከክርስቶስ ጋር መሆናችን እንደሆነ እንድትረዱ እፈልጋለሁ። ስለዚህ አንተና እኔ በየቀኑ ኑሯችን አቋም ወደዚያ እረፍት እንድንገባ ኢየሱስ ይመኝልናል። ለክርስቶስ ያደረግነውን የድል ፍሬ እረፍት ነው። ከክርስቶስ ጋር ያንን ድል የመካፈላችን ጥቅም አንድ ነው፣ እርሱም እረፍት ነው። ዛሬ ያ እረፍት በክርስቶስ ሕይወት ውስጥ ምን ውጤት ወይም ስሜት አለው? ሁል ጊዜ እንደ ጋልህ ብትሮጥ ከስራ ፍሬ ልታገኝ አትችልም። እንደ ፈለገው በሚፈቅደው አይነት እንደ ገና ፈጭቶ አቡክቶና ጠፍጥፎ እንዲሰራን በእርሱ ኃይል ማረፍ እስክንማ ድረስ ትኩሳቱና ሞቅታው ጥድፊያውና ትካዜው መርበርብዱና ግልፍተኛነት በክርስቶስ እረፍት እስኪዋጡ ድረስ የእግዚአብሔር ሥራ እንደሚገባ ሊሰራና ፍሬ ሊሰጥ አይችልም። ከአንድ ወይም ሁለት ዓመት በፊት አንዱን ወዳጄን በለንደን ያለውን የቅዱስ ጳውሎስን ካቴድራል አስጎበኝ ነበር። ያስደነቀኝ ነገር ተፈጠረ። ወዳጄ ወደ ካቴድራሉ ሕንፃ ጉልላት ወይም ሞገስ ሊወጣ ፈለገ። እስከ ጉልላቱም አራት መቶ ደረጃዎች ነበሩ። ሰውየው ደግ ክርስቲያንና የኢንተርናሽናል የእግር ኳስ ተጫዋች ነው። እሱም የውፋፍሬን ጉዳት አስረዳኝ። በእውነቱ እኔ ገና ከደረጃዎቹ እኩሌታ ላይ ስደርስ እሱ አራቱን መቶ ደረጃዎች ፈጽሞ በጉልላቱ ጫፍ ላይ ነበር። እኔም ቁና ቁና እየተነፈስኩና እየፈራ እርሱ ወዳለበት የታላቁ ካቴድራል ጉልላት ላይ ሲደርስ ብሩህ የሆነ የጥቢ ወራት እኩል ቀን ይመስላል። እንደዚህ ያሉ ቀኖች በለንደን አንዳንድ ጊዜ ብቻ ይደርሳሉ። ጀንበሯም ደመና ከሌለባት ሰማያዊ ጠፈር ከጉልላቱ ላይ በቆመው መስቀል ላይ ታበራለች። ወደ ላይ ስናይ ያ መስቀል በብሩህ ሰማይ ወርቃማ ቀለሙ ያብረቀርቃል። ወደ ታች ስንመለከት አንዳች ነገር አይታይም። ለንደን በጉም፣ በጭጋግ፣ በጭስና በአዋራ ውስጥ ተደብቃለች። በእኔም ግምት ይህ የክርስቲያን ሕይወት ምሳሌ ነው። በየቀኑ የሕይወታችን ከዘወትር አዋራ ጭጋግና ትልቅ አስወጥቶን ትግል አስወጥቶን ወደ እርሱ ሰማያዊ ፍቅርና የክርስቶስ ረፍት ከፍ ሊያደርገን በኢየሱስ ክርስቶስ የእግዚአብሔር ዓላማ ነው። እኔና አንተ በዚህ ፍቅርና ረፍት እንደሰት እንደሆነ ይገርመኛል። አንደሰት እንደሆነ ይገርመኛል። ያረፈ ክርስቲያን ማለት ህይወቱን ከክርስቶስ ጋር ከማዕበል በላይ ከፍ ካለ ስፍራ የሚያኖር ነው። የሌሎች ሀዘንና ችግር ይሰማዋል። ሁልጊዜም የእግዚአብሔርን ጥበብ ሊያይ ይችላል። የአፍቃሪውን እግዚአብሔር ልብ ስለሚተማመን በትግሉ ሁሉ የእግዚአብሔርን ፈቃድና ዓላማ እስኪገለጥለት ድረስ በትዕግስት ይጠብቃል። ከዘወትር ችግርና እውከት በላይ የሚኖርና ከሰማይ ዙፋን የማይቋረጥ ግንኙነት ያለው ክርስቲያን በኢየሱስ አርፏል። ከሥራው ከትጋቱና ከፈጣንነቱ የተነሳ ባለመድከሙና በአጭር ባለመቀጨቱ የምታደንቅለት ከሰዎች ሁሉ ይልቅ ሥራ የሚበዛበት ትጉ አገልጋይ ነው። ለዚህ ሁሉ ምስጢሩ ምን እንደሆነ ብትጠይቀው ሊሰጥ የሚችለው አንዲት መልስ ጌታውን ተስፋ እያደረገ ስኖር እንከፍ የሆነች የራሱን ኃይል ሁሉን ቻይ በሆነ በመንፈስ ቅዱስ ኃይል እንደለወጠው ነው። አራፊ ክርስቲያን እንዲህ ነህን? ሰነፍ ክርስቲያን አላልኩም፣ ግን አራፊ ክርስቲያን ነው ያልኩኝ። አራፊ ክርስቲያን ሁልጊዜ ስራ የሚበዛበት አስተዋይ ሁሉ ጊዜ ጌታው ትጉ ሰራተኛ፣ በልቡ ውስጥ ጠለቅ ብሎ ግን ድንገተኛ ማበል እንኳን የማያውቅ መሪር ከባድና ጽኑ አዘን እንኳን የማያናውጠው ሰላም አለው። ይህ እረፍት በምን አይነት ለአንተና ለእኔ ሊሆን ይችላል? እኔ ለልቤና ለዮቴ ይህን እረፍት ያለማቋረጥ እንደሚመኘው አንተም እንደምትመኝ እርግጠኛ ነኝ። በመጀመሪያ ይህ እረፍት የኃጢአት ስርየቴን ማረጋገጫ እረፍት ነው። አየህ ወዳጄ በጌታ ኢየሱስ ክርስቶስ በዚህ አይነት የሚያርፍ ሰው ከእንግዲህ ወዲህ የኃጢአትን ስርየት ለማግኘት ወደ መስቀሉ ለመድረስ የሚሰራ አይደለም። ነገር ግን ከመስቀሉ ስር ቆሞ ድሉን ይካፈላል። የሰማይ ብርሃን በመስቀሉ ላይ ሲያበራና ሲያብረቀርቅ ይመለከታል። እርሱንም ለማዳን የሚያስፈልገን ሁሉ ክርስቶስ አንድ በአንድ እንደ ፈጸመው ያውቃል። ተፈጸመ የተባለውን ጩኸት ሰምቷል። እግዚአብሔር የመረጣቸውን ማን ይከሳቸዋል? ሮሜ 8:33 የሚለውን የእግዚአብሔርን ቃል ያዳምጣል። እንዲህ ያለው ሰው ከክርስቶስ ጋር አብሮ መሞቱን በእርግጥ ስለሚያውቅ የኃጢአት ፍርድ ተፈጽሟል። የራሱን ጎደሎነትና ራቁትነት ቢያውቅም ቅሉ የክብር መድኃኒትነቱን ጽድቅና ቁንጅና ለብሶ አግጦ በአምላኩ ፊት ያለ ነውር ሆኖ ይቆማል። ኢየሱስ ምን እንደሆነ አውቆ በርሱ ስለሚያርፍ ከርኩሰት ከጎምና ከጭጋግ በላይ ከፍ ባለ ስፍራ በረፍት ይቀመጣል። ወዳጄ ሆይ ያለፈ ኃጢአትህን እያስታወስክ ትጨነቅበታለህን? ሁልጊዜም ከተረሳበት እየወጣህ ለሌሎች ታወራለህን? ዘወትር እንዲያሰቃይህ ታደርገዋለህን? ሁል ሁልጊዜ ለጓደኞች ትናገራለህ ለሌሎችም ትናዘዘዋለህን? የተወደድክ ወዳጄ ሆይ እግዚአብሔር ከክርስቶስ ደም ስር የቀበረውን ረስቶታል። አንተም እርሳውና በቀራንዮው ስር አርፈ ተቀመጥ። እግዚአብሔር የረሳውን አንተ እያስታወስክ እግዚአብሔር በየጊዜው ለማስታወስና ለመወትወት አትድፈር። ይህ የክርስቲያን እረፍት ከኃጢአት ስሬት የተነሳ እረፍት ብቻ አይደለም፣ ነገር ግን ከባ ከድል የሚገኝ እረፍት ጭምር ነው። በራሳችን ጉልበትና ቆራጥነት ብቻ ሰይጣንን ለመቃወም ስንት ጊዜ ለፍተናል፣ ተዋግተናል፣ ታግለናል። ሲያቅተንም እንደገና ጀምረናል። ነገር ግን እንደገና ወድቀናል። የእግዚአብሔር ልጅ ክርስቶስ ሁሉን እንዳደረገለትና እንደ ፈጸመለት ማየት ሲጀምርና ሳይጣንም ድል የሆነ ጠላት መሆኑን ሲረዳ የድል ረፍት ያገኛል። የእግዚአብሔር ልጅ የሆነ ሁሉ ሕይወቱ ከክርስቶስ ጋር በእግዚአብሔር ውስጥ ስለ ተሰወረ ዲያብሎስ ሕይወቱን ሊነካ እንደማይችል መረዳት ይጀምራል። በተጨማሪም የእግዚአብሔር ልጅ የሆነ ሁሉ በክርስቶስ ሞትና ትንሣኤ አንድ መሆኑን ይገነዘባል። መጀመሪያ እግዚአብሔርንና ክርስቶስን ነክቶ ወቅቱ አቁስሎና በስቶ የመጣ ካልሆነ የጊዜ ሁኔታም መከራም ፈተናም ሊነካኝ አይችልም። ይህን ሁሉ ዘልቆ አልፎ መጥቶብኝ ከሆነ ግን አሁን ለጊዜው የማይገባኝ ቢሆንም ለታላቅ ጉዳይ የመጣ መሆኑን አውቃለሁ። ስለዚህ ባልደናበር ይህ የመጣው ለልቤ በረከት ለታላቅ ጉዳይ ከእግዚአብሔር ዙፋን ፊት መምጣቱን አውቄ አይኔን ወደ ሰማይ አሸቅቤ ብቀበለው ሀዘነን አያውከኝም፣ ፈተና አይማርከኝም፣ የጊዜ ሁኔታም አያስደነብረኝም። ጌታ የኢየሱስ ክርስቶስ በሆነልኝና በሠራልኝ ደስታ አርፋለሁ። ይህ ነው የደለራፍት። በተጨማሪም በጌታ በኢየሱስ ክርስቶስ ያረፈ ክርስቲያን በማናቸውም ጊዜና ሁኔታ ጭምትና ጸጥተኛ ነው። ለማገልገልም ቅዱስ ጉልበት ይሰጠዋል። እንከፍ የሆነው የራሱ ጉልበት በነበረበት ስፍራ አሁን የታላቁ እግዚአብሔር ኃይል ስለተተካ በዚህ አይነት ሰው ወይም ሴት ዘንድ መንፈሳዊ ሙላትና ከኃይል ሁሉ የሚበልጥ ኃይልና ስልጣን እንዳለ የሚያስረዳ ነገር ነው። በኃጢአቱ ስሬት መረጋገጥ ስለሚያርፍ በድል ስለሚዝናና ከሁሉም በላይ ፈቃዱን ለእግዚአብሔር ፈቃድ ፈጽሞ ስላስረከበ ይህ ኃይል ይህ ታላቅ ኃይልና መንፈስ በውስጡ ይሠራል። ወዳጄ ሆይ፣ የራሱ ፈቃድ የገዛ ምኞቱን ለመፈጸም የሚጠቀምበት መሳሪያ ሳይሆን የመንፈስ ቅዱስ መጠቀሚያ መሆኑን የሚያውቅ ዛሬ ከእኛ ስንታችን ነን? ክርስቲያን ከእግዚአብሔር ዓላማ ጋር በኅብረት ሊሠራ የሚጀምረው ከዚህ በኋላ ነው። ፈቃደኛ ፈቃዳችን ሁሉ ለእርሱ ልሰጥ፣ አለመታደል በእርሱ ወደ መታደል ይለወጣል። ሕይወትም እግዚአብሔር ሊያደርግልን የሚገባውን እንዲፈጽምልን የማያቋርጥ ትግል ከእርሱ ጋር የማንታገልበት መሆኑ ይቀራል። በዚያን የእግዚአብሔርን ፈቃድ ለማድረግ ካለን ምኞት የሚመነጭ ጸሎት ከእግዚአብሔር ጋር ያለን ጽኑ ኅብረትና ያልተሸፈነ ግንኙነት ይሆናል። ማመኑ ያስቸገረኝን አንድ ቁጥር ከመጽሐፍ ቅዱስ አገኘው። ፍቺው የገባኝ ከቅርብ ጊዜ ወዲህ ነው። ከዚያን ጊዜ ጀምሮ ብዙ ጊዜ ትርጉሙን ለሌሎች እነግራለሁ። እርሱም የዳዊት መዝሙር ሰላሳ ሰባት ቁጥር አራት ነው። እንዲህ ይላል፣ በእግዚአብሔር ደስ ይበልህ፣ የልብንም መሻት ይሰጠሃል። አቤቱ፣ አንዳንድ የልብ መሻቶች ናቸው? ኒ የለም ልጄ፣ ሁሉን መሻት እያንዳንዳቸውን። ነገር ግን የማይገቡ መቅረት ያለባቸው አሉ አይደለም ምንም የሚቀር የለም። በእግዚአብሔር ደስ ይበልህ ፈቃድ ይህን ለእግዚአብሔር ፈቃድ አስገዛ። እርሱም የልብህን መሻት ሁሉ ይሰጥሃል። ለምን? ምክንያቱም ህይወቱን ለእግዚአብሔር አሳልፎ የሰጠ ወይም ያስረከበ ሰው በአኗኗሩ ሁሉ የእግዚአብሔርን ፈቃድ ብቻ ይመኛል። ከክርስቶስ ጋር አንድ የሆን የሆንከው በሞቱ ብቻ ሳይሆን በትንሣኤ እንደሆነ ብንረዳ ሁሉም ነገር በእኛ ለእኛም መሆኑን እንገነዘባለን። የሙሉ ደህንነትን መንገድ እግዚአብሔር አስቸጋሪና ዘዋርዋራ ወይም ስላቻ መንገዶች ያሉት ስላላደረገ በጣም ደስ ይለኛል። ምክንያቱም ብዙዎች ከግባቸው ሳይደርሱ ስለሚቀሩ ነው። የሚማርከንም ምናልባት የመንገዱ ምቹነት ነው። አንድ ነገር ልጠይቅህ፣ ይህ በኢየሱስ ያለውነ የእረፍት ሕይወት የኃጢአት ስርየት፣ መረጋጋት፣ እረፍት። ከእርሱ ጋር ካለ ኅብረት የመነጨ እረፍት ለእርሱ የተሰጠ ሕይወት እረፍት በእርሱ የረካ ሕይወት እረፍት ለማግኘት ትመኛለህን? ወይስ አኗኗርህ ካልተሰጡህ መሻትና ካልተፈጸሙ ምኞቶች ጋር የምትዋጋበት የተዋከበ ውጊያ ነው? የእረፍትህን ኑሮ እንዴት ታገኛለህ? ይህን ቁጥር አንብብ። ኢያሱም ምድሪቱን ሁሉ ያዘ። ኢያሱም ርስት አድርጎ ምድሪቱን ሰጣቸው። ምድሪቱም ከሰልፍ አረፈች። የእኛ ኢያሱ ጌታችን ኢየሱስ ክርስቶስ ምድሪቱን ሁሉ ይዟል። ቀራኔው ያስገኘው ትርፍና ጥቅም ሁሉ ለአንተ ነው። እርሱም ርስትህና እስክትቀበል ድረስ በእጁ ይዞ እጁን ዘርግቶልሃል። ጴጥሮስ በጴንጤቆስጤ ቀን ስለ እርሱ እንዲህ ሲል የተናገረው ይህ ነው። የመንፈስ ቅዱስንም የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትንና የምትሰሙትን አፈሰሰው። ወደ ሙሉ ደህንነት ገብተን በኢየሱስ ክርስቶስ እንድናርፍ የሚፈለግብን ሁሉ ከመስቀሉ ድል ፈንታችንን መቀበል ብቻ ነው። ይህንን እረፍት ለማግኘት ዘወትር ወደ ልቤ ቢመለከት ምን ይሆን? ስለ መንፈስ ቅዱስ በመጽሐፍ ቅዱስ ያልተጻፈውን ፈልጌ ነው። ሰዎች እውነተኛ ጥምቀት ብለው የሚጠሩትን ስላየሁና በልዩ ልዩ ቋንቋም ስለመናገርም ያልዳኒው ይመስለኝ ይሆናል። ስለም አልም ናገር ያልዳኒው ይመስለኝ ይሆናል። ወደ ራሴ ያየሁት እንደሆነ መናፍቅ እሆናለሁ የእግዚአብሔርን መንፈስ ከኔ ጋር መሆኑን ሳልረዳ አይኔን ከራሴ አንስቼ ወደ ክርስቶስ ባይ ሩቅ መሆኑንና ተስፋ ቢስ መሆኔን አያለሁ። የሚፈልገው በጣም ከፍ ስላለ ልደርስበት አልችልም። ነገር ግን ወደ ሰማያዊ ጠፈር ወደ ላይ ወደ መስቀሉ ያየው እንደሆነ ጠፈሩ ባዶ ነው። ምክንያቱም በመስቀል የተሰቀለው ርስት ርስት በረከቴን በእጁ እንደያዘ በእግዚአብሔር ቀኝ ተቀምጧል። የራሱን ህይወት በመንፈስ ቅዱስ አማካኝነት በልቤ ውስጥ እንዳፈሰሰና በዚህ ምድራዊ ኑሮ ሳለሁ የክርስቶስን ራሱን ህይወት እንዲኖር እንዳደረገኝ ቢገነዘብና ባምን በዚያኑ ጊዜ ነፍሴ ከሰልፍ ታርፋለች፣ ከጫጫታ ከውታ ከዋይታ ከውከት፣ ከችኮላ፣ ከርኩሰትና ከኃጢአት ሁሉ በላይ ከፍ ባለ ስፍራ እኖራለሁ። በክርስቶስ አርፋለሁ። ከእኔ ጋርና በእኔ ውስጥ መሆኑን እውነተኛ ለማድረግ መንፈስ ቅዱስን ስለላከልን አመሰግናለሁ።